ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አገር ቤት የሚደረገው ነገር በሙሉ እኔን ያመኛል። እዛ መገኘት ባልችል፣ ቢያንስ ባለሁበት ቦታ ግን ለእነሱ ድምፅ ለመሆን ለሚታረዱ ወንድሞቻችን ድምፅ ለመሆን ምንም ማድረግ ስለማንችል እዚህ ስለሆነ እኛ የምንጠብቀው ከእግዚአብሔር ነው፣ ፍርድ ከእግዚአብሔር ነው። የሰማችውኋት ቤቴል ታመን ነው። በትናንትናው እለት በዋሽንግተን ዲሲ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ባደረጉት የተቃውሞ ሰልፍ ላይ ያገኘናት ወጣት ናት። የሌሎች ተሳታፊዎች ሀሳብ የታከለበት መሰናዶ ቆየት ብሎ ይደመጣል፣ ይታያል። ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩ መራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ ምንሻገር በኦርቶዶክስ ተዋህዶ ቤተክርስቲያን የውስጥ አሰራር ውስጥ ታይቷል የተባለን መንግስታዊ ጣልቃ ገብነት ለመቃወም የተጠራ ሰላማዊ ሰልፍ በትናንትናው ዕለት በዋሽንግተን ዲሲ ተካሂዷል። ቁጥሩ የበዛ ተሳታፊ በታየበት ትዕይንተ ህዝብ ላይ ካገኘናቸው ትውልደ ኢትዮጵያውያን መካከል የተወሰኑትን ሀሳብ ቀንጭበን እናስደምጣችሁ። ስሜ መላከ ሳህል ሙሉጌታ እባላለሁ። የመካነ ሰማት ቅድስት አርሴማ ቤተ ክርስቲያን አስተዳዳሪ ነኝ። ከዛ ባሻገር በሀገረ ስብከቱ ውስጥ የስራ ኃላፊነት ድርሻ ያለኝ ነኝ። ሌላው ከዚህ በዚህ ግብረ ኃይል በጊዜ አስተባባሪ ጊዜ ውስጥ በዋና ጸሐፊነት እያገለገልኩ ያለሁኝ ነኝ። እንግዲህ የዛሬው ትዕይንተ ህዝብ የተዘጋጀበት አብይ ምክንያት ምንድ ነው? በኢትዮጵያ ውስጥ የኢትዮጵያ መሰረትና ዋልታ የሆነች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዛሬ ልትበታተን በዝግጅት ላይ በሰፊው እየተሰራባት ስለሆነ ይህ አይነቱ አካሄድ ኢትዮጵያን የሚበትን ሀገር የሚያጠፋ ቤተ ክርስቲያንን የሚያጠፋ ቀኖና ቤተ ክርስቲያንን የሚያፈርስ ዶግማ ቤተ ክርስቲያንን የሚንድ በመሆኑ ይህንን በመቃወም የወጣ ነው። ጣልቃ አትግቡብን። ይሄ እኔንም ክሮት የሚሰሙ ከሆነ መንግስቱ የሚሰማው ከሆነ ኤትኒክ ፌዴራሊዝም ለእርስ መንግሥትም አልበጀ። እንኳን የኤትኒክ ሲኖዶስ ሊያቋቁሙልን አልመጀውም። የኤትኒክ ፌዴራሊዝም ደም ሲያፋስሰን ነው የኖረ። ስለዚህ የኤትኒክ ሲኖዶስ ይኸው ጀምሯል፣ ደም እያፋሰሱን ናቸው። እባክዎ የሚፈሰውን ደም ስለ እግዚአብሔር ብለው ያስቁሙ። መልአከ ጽዮን ቀሲስ በላቸው ወርቁ እባላለሁኝ። እኔ አሁን አገልግሎት የምሰጠው በዚህ በሜሪላንድ ግዛት ሀመረ ብርሃን መጥምቁ ቅዱስ ዮሐንስ ቤተ ክርስቲያን አስተዳዳሪ ነኝ። የቤተ ክርስቲያኑ ዛሬ ብቻ የሚቆም አይደለም። በቤተ ክርስቲያን ከነገ ጀምሮ ነነዌ ጾም አለ። የነነዌ ሕዝብ ጥቁር ማቅ ለብሶ ነው ወደ እግዚአብሔር የጮኸው። ያንን ድምፅ ነው የሰማው እግዚአብሔር በዚህ በሦስቱ ሲኖዶሱ ያወጀው የሰጠው በቤተ ክርስቲያናችን ሰዓት ጠብቀን ደወል እየደወልን ምህላችንን ጸሎታችንን ወደ እግዚአብሔር እናቀርባለን። በዚህ መልስ ካላገኘ ደግሞ እንደተባለው የካቲት አምስት ቀን ከፍተኛ የሆነ በዓለም ላይ ጭምር በዚሁ ድምፃችን እናሰማለን። በምህረቱ እንተማር ያውላድ ስሜ ቤተል ታመነ እባላለሁ። የመጣሁት ከፊላደልፊያ ፔንስልቬኒያ ነው። ሀገር ቤት የሚደረገው ነገር በሙሉ እኔን ያመኛል። እዛ መገኘት ባልችል፣ ቢያንስ ባለሁበት ቦታ ግን ለእነሱ ድምፅ ለመሆን፣ ለሚታረዱ ወንድሞቻችን ድምፅ ለመሆን፣ ምንም ማድረግ ስለማንችል እዚህ ስለሆነ እኛ የምንጠብቀው ከእግዚአብሔር ነው። ፍርድ ከእግዚአብሔር ነው። እግዚአብሔር ዝምታው ያስፈራል። መንግስት ማወቅ ያለበት እግዚአብሔር ዝም ሲል ያስፈራል። እና ከዚህ በፊት የነበሩትንም አይተናቸዋል። አሁንም እግዚአብሔር መልስ እንዳለው ደግሞ እናምናለን። ያንን ስሜታችንን በቃላት ለመግለጽ ግን አይ ቲንክ ትንሽ የሚከብድ ይመስለኛል። ለዘላለሙ ልጅነት እስከ እውቀት የሰራነውን ኃጢአታችንን፣ በደላችንን ሁሉ ይቅር ይለን ዘንድ ጊዜው መሀረን ክርስቶስ አሰላሎት ጊዜ እንብል። ይህ በእንዲህ ያለ የኢትዮጵያ መንግስት፣ በትናንትናው እለት ባወጣው መግለጫ፣ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት ሰላማዊ በሆነ መንገድ በውስጣዊ አሰራር መፈታት እንዳለበት መንግስት ያምናል ሲል አስታውቋል። በመንግስት ኮሚኒኬሽን አገልግሎት ገጽ ላይ በወጣው መግለጫ የኢትዮጵያ መንግስት አማኞች ችግሩን ከመውሰብሰብና ሌሎች አካላት መጠቀሚያ ከመሆን በመታቀብ ገንቢ ሚና መጫወት ይገባቸዋል ያለ ሲሆን ችግሩን ለማባባስ በህዝቦች መካከል ግጭት ለመፍጠር ብለውም ሀገርን ወደ ፈተና ለማስገባት በሚጥሩ አካላት ላይ መንግስት የህግ ማስከበር ስራውን እንደሚሰራም አስታውቋል። አድማጮች የዚህ ጉዳይ ዝርዝር ዘገባ ከምሽቱ ሶስት ሰዓት ጀምሮ በሚደመጠው ስርጭታችን ይቀርባል። አሁን ወደ ቀጣዩ ዝግጅት እንሻገራለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። ታቸር ዝናቡ የካንሰር መድኃኒቶች ተመራማሪ ስትሆን በቅርቡ በቤልጅየም መንግስት የጥናት መደገፊያ አግኝታለች። ታቸር በዋናነት ትኩረቷን በህጻናት የደም ካንሰር ላይ በማድረግ መድኃኒት የተላመዱ የካንሰር አይነቶችን ታጠናለች። ከኤደንገረሙ ጋር ስለ ምርምሯ ይዘት እንዲሁም ደግሞ በኢትዮጵያ ስላለው የህፃናት ካንሰር ህክምና በተመለከተ ቆይታ አድርገዋል። ቀጥሎ ይቀርባል። በጣም ነው የማመሰግነው። ስላገኘሁሽ ደስ ብሎኛል። እስቲ ሙያሽን ማንነትሽን ለተመልካቾቻችን አስተዋውቂልን ከዛን ጀምር። እሺ ታች ዝናቡ እባላለሁኝ በሙያ ፋርማሲስት ነኝ። አሁን ደግሞ የዶክትሬት ተማሪ ነኝ። ሁለተኛ ዓመት የዶክትሬት ተማሪ ነኝ። ከህፃናት ካንሰብ ጋር የተገናኘ ጥናት እያካሄድኩኝ ነው። ምናልባት ግን ብዙ ሰዎች ሊጠይቁ የሚችሉት ነገር ስለሆነ እንደ መንደርደሪያም እንዲሆንን ታቸር እንዴት ነው የመጣ ያ? ታቸር እንግዲህ በሕፃንነቴ የወጣ ስም ነው። እና ቤተሰባችን ውስጥ ቅርብ የሆነ የአባቴ ጓደኛ እንደ ማርጋሪት ታቸር እንደ ጠቅላይ ሚኒስተር እንግሊዝ ጠቅላይ ሚኒስተር ጠንካራና ጎበዝ ሴት ምቶኝ ይመስለኛል ይልነበረ ከዛ ጋር በተገናኘ የተሰጠኝ ስም ነው ከዛም በኋላ አባቴ በሷ ምሳሌ አድርጎ ጠባይ ነበረ ከሱ ጋር በተገናኘ ታቸው ተብያለሁ መልካም እሺ እንግዲህ በህፃናት ካንሰር ዙሪያ በተለይም ደግሞ የኪሞ መድኃኒቶችን በሚቋቋሙ ካንሰሮች ዙሪያ ነው የምትሰሪው እና እስኪ ጥቂት ስለ ስራሽ እያሁን ስላለሽበት ምርምር ይዘት ንገሪኝ እሺ፣ አዎ እንዳልሽው፣ አንቺ እኔ ማጠናው የህፃናት ካንሰር እና ኬሞ መቋቋም ወይም መድኃኒት የሚቋቋሙ ካንሰሮች ላይ ነው። ማጠናው የህፃናት ካንሰር ፓርቲኩላርሊ ደግሞ የህፃናት የደም ካንሰር ላይ ነው ጥናቱ። የደም ካንሰር ህፃናትን የሚያጠቃ የመጀመሪያው የካንሰር አይነት ነው እና ብዙዎቹ የደም ካንሰሮች ህፃናት ላይ የሚፈጠሩት ብዙ ጊዜ በመድኃኒት የመዳን ቻንስ ያላቸውም የካንሰር አይነቶች አሉ። ግን ከዛ ውጭ የህፃናት የደም ካንሰር ውስጥ ደግሞ በጣም አደገኛ እና ከመድኃኒታውም በዚህ ሰዓት መድኃኒት የሌላቸው የካንሰር አይነቶች አሉ። ስለዚህ እነዛ ካንሰሮች ላይ ነው ማጠናው እንዴት እነዛ ካንሰሮች ለመድኃኒት መቋቋም እንዴት እንደሚችሉ እና ደግሞ በካንሰር ህዋሳት ውስጥ ያሉ ሞለኪውሎች እንዴት ካንሰሩን እንደሚያመጡ ላይ የሚያተኩር ጥናት ነው የምሰራው። ሌላው በተጨማሪ ደግሞ እነዚህን ካንሰሮች እንዴት በመድኃኒት በአዳዲስ መድኃኒቶች እንዴት ማከም እንደምንችል የአዲስ መድኃኒት ፍለጋ ላይ ነው የምሰራው። ማለት ነው ምናልባት እንግዲህ ግልጽ እንዲሆን ያህል ብዙ ጊዜ ካንሰር ሲባል የተለመደው በአዋቂዎች ላይ ነው። ሕጻናት እንደሚይዛቸው እራሱ የማያውቁ ብዙ ሰዎች ይኖራሉ። እና የሕጻናት ካንሰር ከአዋቂዎች ካንሰር በምን ይለያል? እንዴትስ ሊታወቅ ይችላል? አዎ፣ አንቺ እንዳልሹ በጣም ብዙ በሚዲያ ላይም የምንሰማው ስለ አዋቂዎች ካንሰር ነው፣ ግን የህፃናት ካንሰር በህፃናት ላይም ይከሰታል። ለምሳሌ እኔ የማጠናው ካንሰር በጣም ህፃናቶችን የሚያጠቃ ነው። ከእግሜያቸው እስከ አንድ ዓመት ድረስ ያሉ ህፃናትን ነው የሚያጠቃው። እንዲሁም አንዳንዶቹ ከካንሰሩ ጋር አብረው ይወለዳሉ። ስለዚህ ህፃናት ላይም በጣም በኃይለኛ መልኩ የሚያጠቁ ካንሰሮች አሉ። የአንቺን ጥያቄ ለመመለስ ከአዋቂ ካንሰሮች ጋር በጣም ብዙ የሚለያያቸው ነገሮች አሉ። አንደኛ ህፃናት ላይ ብዙ ጊዜ የምናየው የደም ካንሰር፣ የጭንቅላት ካንሰር አይነቶችን ነው። ሁለተኛ ነገር ደግሞ ብዙ ጊዜ በአጠቃላይ ካንሰር መምጫውን ባናውቀውም፣ በአዋቂዎች ላይ ያሉ ካንሰሮች ግን ከየኑሮ ዘይቤ ጋር የተገናኙ የመምጫ መንገዶች አሏቸው። ለምሳሌ ሲጋራ ከማጨስ ሊሆን ይችላል፣ መጠጥ ከመጠጣት አብዝቶ ሊሆን ይችላል። ወይም ደግሞ አላስፈላጊ ውፈት ጋር የተገናኙ የካንሰር አይነቶች አሉ። ህጻናት ላይ ግን ምንም አይነት ምክንያቱ አይታወቅም። ብዙ ጊዜ ጄኔቲካል በዛብ የሚተላለፍ ሊሆን ይችላል። ከዛ ውጭ ግን ይሄ ነው ተብሎ አመጣጡ አይታወቅም። በአሁኑ ሰዓት ያለው የህፃናት የካንሰር ከመድኃኒትም ጋር ሊሆን ይችላል፣ ከህክምናው ጋር ተያይዞ ያለው የምርምር ደረጃ ምን ይመስላል? እንግዲህ በዓለም አቀፍ ደረጃ እኔ ባለሁበትም ሀገር በአውሮፓም፣ በአሜሪካ ብዙ የካንሰር ጥናቶች ይካሄዳሉ። ብዙ ተቋሞች ስለ ካንሰር ያጠናሉ። ስለዚህ በተለያየ ደረጃ የካንሰር ጥናቶች ይደረጋሉ። የመጀመሪያው ካንሰር እንዴት ሊመጣ ቻለ የሚለውን ከመሰረቱ የማጥናት ስራዎች ይካሄዳሉ። ሌሎች ደግሞ እንዴት መድኃኒት እናገኝላቸዋለን ነው። በድሮ ጊዜ ወይም አሁን የምንጠቀምባቸው የካንሰር መድኃኒቶች ወይም ኬሞቴራፒቲክስ የምንላቸው በአጠቃላይ ሁሉንም ሴሎች ወይም ህዋሰቶችን የሚገድሉ ናቸው። ስለዚህ አንዳንድ ጊዜ እንደውም በነሱ እነሱ ስንጠቀም ለማከም በሽተኛው በእነሱ ምክንያት ሊሞት ይችላል። ምክንያቱም በጣም ኃይለኛ ስለሆኑ ማለት ነው። አሁን ያሉት ጥናቶች ግን እንደዚህ አይነት መድኃኒቶች ከመጠቀም አንጻር የተለየ የካንሰሩን ህዋስ ወይም የካንሰሩን ሴ ብቻ ታርጌት የሚያደርጉ ወይም እሱን ኢላማ ያደረጉ መድኃኒቶች ወደ መፈብረክ ላይ ደረጃ ደርሷል። ስለዚህ እነዚህ አይነት መድኃኒቶች ለታካሚውም የተሻሉ ናቸው። ከበፊቱ ኬሞቴራፒቲክስ። በኢትዮጵያ ያለውን የካንሰር ህክምና አሰጣጥ እና ሁኔታ እንዴት ታይዋለሽ? በተለይም ደግሞ ስለ መድኃኒት አቅርቦትም ደግሞ አያይዘሽ ብታወሪ ደስ ይለኛል። የካንሰር ህክምና በኢትዮጵያ በጣም ብዙ ተግዳሮቶች አሉበት። ለምሳሌ በአጠቃላይ የካንሰርን የካንሰር ሬጅስትሪ ኢትዮጵያ ውስጥ የለም። እኔ እስከማቆር ድረስ እኔ ባለኝ መረጃ የአዲስ አበባ ከተማ ፖፕሌሽን ቤዝድ ካንሰር ሬጅስትሪ እንዳለው አውቃለሁ። ከዛ ውጭ ደግሞ በሆስፒታል ደረጃ አዳማ ሆስፒታል አዳማ ውስጥ እንዳለ አውቃለሁ። ስለዚህ ምዝገባ ማለት ነው የህሙማን ምዝገባ። ስለዚህ አገር አቀፍ የካንሰር በሽተኞችን ምዝገባ በጣም አስፈላጊ ነው። ተጨማሪ ደግሞ በጣም ዋናና ወሳኙ የካንሰር መድኃኒት እጥረት ነው። የካንሰር መድኃኒት በኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ብዙ መድኃኒቶች ባለማግኘታቸው በሽተኞች ህይወታቸው ያልፈዋል። ከዛም በተጨማሪ ወደ ህፃናት ካንሰር ስንመጣ ደግሞ ቅድመ ጊባዊ ላይ እንደወበት የህፃናት ካንሰር ብዙ ፐርሰንት የመዳን አቅም አለው። ግን እነዛ ራሱ መዳን የሚችሉት የህፃናት ካንሰር አይነቶች የተጠቁ የኢትዮጵያ ህጻናት የመዳን ቻንሳቸው በጣም ዝቅተኛ ነው፣ ምክንያቱም የመድኃኒት እጥረት አለ። ለህፃናት በተለየ ሁኔታ መደረግ አለባቸው ምትያቸው እንክብካቤዎች ምንድን ናቸው? በተለይም ካንሰር ላለባቸው ህጻናት በጣም ብዙ እንክብካቤዎች ያስፈልጋሉ። ቅድም እንዳልኩሽ የካንሰር ህጻናት ላይ ካንሰር ለካንሰር የምንሰጣቸው መድኃኒቶች በጣም ኃይለኞች ናቸው። ስለዚህ ሰውነትን የሰውነትን የማዳከም ችሎታቸው በጣም ከፍተኛ ነው። ስለዚህ በዚህ ምክንያት በጣም በኢንፌክሽን ይጎዳሉ። ስለዚህ በጣም ንጽህና ነው መያዝ ያለባቸው። ሁለተኛ ነገር ደግሞ የምግብ አሰጣጣችንም የተለየ መሆን አለበት ለነዚህ ህፃናት። ስለዚህ ብዙ የሚደረጉ ነገሮች አሉ፣ እነሱን ሰፖርት ለማድረግ። የመድኃኒት ስርጭትን በተመለከተ በተለይ ደግሞ የህፃናት መድኃኒት አቅርቦትን በተመለከተ መደረግ አለባቸው የምትያቸው ነገሮች ምንድን ናቸው? በአጠቃላይ የመድኃኒት አቅርቦት ችግር በኢትዮጵያ በጣም ከፍተኛ ነው። እንኳን አይደለም የካንሰር መድኃኒቶች አይደሉም? በማህበረሰብ ውስጥ በጣም ጥቅም ያላቸው ብዙ ሰዎች የሚጠቀሙባቸው መድኃኒቶች እራሱ አቅርቦት ችግር አለ እና የህፃናትን ካንሰር ደግሞ ትንሽ ለየት የሚያደርገው የህፃናት ካንሰር የተገኘባቸው ታካሚዎች ወዲያው መታከም አለባቸው፣ በአጭር ጊዜ ውስጥ ጊዜ የሚሰጥ አይደለም። ስለዚህ በዛ ጊዜ ውስጥ ካልታከሙ በጣም አደገኛ ነው። ያው እንደ አይ ቲንክ ይሄንን እንደ መንግስት በጣም ብዙ እንቅስቃሴ መደረግ አለበት። አቅራቢዎችን በማበረታታት ሊሆን ይችላል። በተለያዩ መንገዶች መድኃኒቶች ወደ አገር ውስጥ እንዲገቡ ብዙ ማበረታቻ መደረግ አለበት። ባይኔ ግን በአጠቃላይ በጣም ችግር አለ የካንሰር መድኃኒት አቅርቦት ላይ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኬኔዲ አባተ አጫጭር ስፖርታዊ ዜናዎችን ያቀርብልናል። አዳማ ከተማ አስተናጋጅነት ሊቀጥል የነበረው የቤት ኪንግ ኢትዮጵያ ፕሪምየር ሊግ ውድድር ወደ ሌላ ከተማ እንዲዛወር ተወስኗል። ኢትዮጵያ በቻን የአፍሪካ ዋንጫ ውድድር ላይ በምታደርገው ተሳትፎ ምክንያት ተቋርጦ የቆየው የ2015 ቤትኪንግ የኢትዮጵያ ፕሪምየር ሊግ ከጥር 27 ጀምሮ በአዳማ ከተማ አስተናጋጅነት እንደሚቀጥል ተገልጾ የነበረ ቢሆንም የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ስራ አመራር ቦርድ ውድድሩ እንዲራዘም አድርጎ ትናንት ጥር 28 2015 ዓ ም ባደረገው አስቸኳይ ስብሰባ ውድድሩ የሚቀጥልበትን ከተማ ለመቀየር ውሳኔ ማሳለፉን አስታውቋል። በዚህም መሰረት ውድድሩን በድሬዳዋ ወይም በባህር ዳር ከተማ ለማከናወን ዛሬ ሰኞ ጥር 29 ሜዳዎቹን የሚገመግም ከቦርዱ እንዲሁም ከውድድርና ስነ ስርዓት ኮሚቴው የተውጣጣ ቡድን እንደሚልክ፣ ማክሰኞ ጥር 30 ደግሞ ከሁለቱ ከተሞች ስታዲየሞች መካከል የተመረጠውን ሜዳ በተመለከተ ውሳኔ እንደሚያሳልፍ ቦርዱ በማህበራዊ የትስስር ገጹ ያወጣው መረጃ ያመለክታል። የሊጉ ውድድር የፊታችን ቅዳሜ የካቲት አራት 2015 ዓ.ም የሚጀምር መሆኑን የፕሪምየር ሊግ አክሲዮን ማህበር ስራ አመራር ቦርድ አመልክቷል። ይሁን እንጂ የውድድር ቦታው ስለተቀየረበት ምክንያት አልገለጸም። እኛም ከኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ተጨማሪ መረጃ ለማግኘት ብንሞክርም የማህበሩ አመራሮች አስተያየት ሊሰጡን ፈቃደኛ ባለመሆናቸው አልተሳካም። የፕሪምየር ሊግ አክሲዮን ማህበሩን ውሳኔ ተከትሎ ውድድሩ በባህር ዳር አሊያም በድሬዳዋ የፊታችን ቅዳሜ ቅዱስ ጊዮርጊስ ከኢትዮጵያ ቡና ጋር በሚያደርጉት የ12ተኛ ሳምንት ተስተካካይ ጨዋታ ይቀጥላል ተብሎ ይጠበቃል። ቅዳሜ ለት ወደ ጉድሰን ፓርክ አቅንቶ በወራጅ ቀጠና ላይ የሚገኘውን ኤቨርተንን የገጠመው አርሰናል አንድ ለዜሮ በሆነ ውጤት ተሸንፏል። በዚህም የ222223 የፕሪምየር ሊግ ውድድር ከተጀመረ በኋላ ሁለተኛ ሽንፈቱን ነው አርሰናል ያስተናገደው። ከሊጉ ላለመውረድ እየታገለ ለሚገኘው ኤቨርተን ብቸኛዋን የማሸነፊያ ጎል ታርኮውስኪ በ60ኛው ደቂቃ ላይ ያስቆጥሯል። በውጤት መራቅ ምክንያት ፍራንክ ላምፓርድን አሰናብቶ የቀድሞውን የበርንዳያ አሰልጣኝ ከሳምንት በፊት የቀጠረው ኤቨርተን አስራ አንድ ጨዋታዎች በኋላ በአዲስ አሰልጣኝ እየተመራ የመጀመሪያውን ድል ነው በሊጉ መሪ ላይ የተጎናጸፈው። ውጤቱ አንድ ተስተካካይ ጨዋታ እየቀረው ሊጉን በአምስት ነጥብ የሚመራውን አርሰናልን ጭንቀት ውስጥ ከቶ የነበረ ቢሆንም ተከታዩ ማንቸስተር ሲቲ በአርሰናል ሽንፈት የተፈጠረለትን እድል በመጠቀም ልዩነቱን ማጥበብ አልቻለም። ሲቲም በቶተናም በተመሳሳይ አንድ ለዜሮ በመሸነፍ ልዩነቱ ባለበት መቀጠል ችሏል። ለቶተናም ብቸኛውን የማሸነፊያ ግብ ያስቆጠረው ሃሪኬን በዚች ግብ በ ክለቡ አዲስ ክብረ ወሰን መያዝ ችሏል። ግቧ ለክለቡ ያስቆጠራት 267ኛ ግብ ሆና የተመዘገበች ሲሆን በዚህም የምንጊዜም የቶተናም ከፍተኛ ግብ አግቢነት ክብረ ወሰንን ከጃሚ ግሬቭስ ተረክቧል። በሌሎች የሊጉ ጨዋታዎች ማንቸስተር ዩናይትድ በሜዳው ክሪስታል ፓላስን ሁለት ለአንድ በመርታት ከነበረበት የአራተኝነት ደረጃ በአንድ ከፍ ብሎ ሶስተኛ ደረጃ ላይ ተቀምጧል። የጨዋታውን የመጀመሪያ 45 ደቂቃ በፍጹም የበላይነት ያጠናቀቀው ዩናይትድ በሁለተኛው አጋማሽ ሰባኛው ደቂ ደቂቃ ላይ አማካዩ ካዘሚሮ በቀይ ካርድ ከሜዳ መውጣቱን ተከትሎ በፓላስ ቢፈተንም ጎብኚዎቹ ከአንድ ግብ በላይ ማስቆጠር አልቻሉም። በዚህም የመጨረሻዎቹን ሀያ ደቂቃዎች በአስር ተጫዋቾች የጨረሱት ዩናይትዶች ወሳኝ ሶስት ነጥብ ይዘው መውጣት ችለዋል። ሶስተኛ ደረጃ ላይ የነበረው ኒውካስል ዩናይትድ ከዌስትሀም ዩናይትድ ጋር አንድ ለአንድ በሆነ አቻ ውጤት በመለያየት ወደ አራተኝነት ዝቅ ብሏል። በውጤት ቀውስ ውስጥ የሚገኘው ሊቨርፑል ደግሞ በወልቭስ ሶስት ለዜሮ ተሸንፎ አስረኛ ደረጃ ላይ ይገኛል። ከፉልሃም ጋር ያለምንም ግብ በአቻ ውጤት የተለያየው ቼልሲ ደግሞ ዘጠነኛ ደረጃ ላይ ነው። በስፔን ላሊጋ ሲቪያን ሶስት ለዜሮ ያሸነፈው ባርሴሎና ከተከታዩ ሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ ስምንት ከፍ አድርጓል። በፋይናንስ ቀውስ ውስጥ የሚገኘውና ባለፈው የውድድር ዓመት ከሪያል ማድሪድ በሰፊ የነጥብ ልዩነት ተበልጦ ላሊጋውን በሁለተኝነት ያጠናቀቀው ባርሴሎና ዘንድሮ ወደ ቀድሞ አቋሙ በመመለስ ላይ ያለ ይመስላል። ባርሳ ትናንት በሀያኛ ሳምንት የላሊጋ ውድድር ከሲቪያ ጋር ያደረገውን ጨዋታ አልባ ጋቪና ራፊና በሁለተኛው የጨዋታ አጋማሽ የሚቆጠሯቸው ግቦች ከጨዋታ ብልጫ ጋር ማሸነፍ ችሏል። ሪያል ማድሪድ ደግሞ በማዮርካ አንድ ለዜሮ ሽንፈት ገጥሞታል። ውጤቱን ተከትሎም ባርሳ ሊጉን በ53 ነጥብ ሲመራ ማድሪድ በ8 ነጥብ ዝቅ ብሎ በ45 ነጥብ ይከተላል። ሶስተኛ ደረጃ ላይ የሚገኘው ሪያል ሶሲዳድም በሪያል ቫላዶሊድ በመሸነፍ ከመሪዎቹ ጋር ያለውን ልዩነት ማጥበብ ሳይችል ቀርቷል። በጣሊያን ሴሪያ ደግሞ ናፖሊን የሚያስቆመው አልተገኘም። ትናንት ስፔዚያን 3 ለ0 ያሸነፈው ናፖሊ ሊጉን በ13 ነጥ ቡድኑም ልዩነት በ56 ነጥብ እየመራ ይገኛል። ተከታዩ ኢንተር ሚላን ደግሞ ከኤሲ ሚላን ጋር ያደረገውን የደርቢ ጨዋታ አንድ ለዜሮ በሆነ ጠባብ ውጤት አሸንፎ በ43 ነጥብ በሁለተኝነት ይከተላል። የአምናው ሻምፒዮን ኤሲ ሚላን በ38 ነጥብ ስድስተኛ ደረጃ ላይ ነው። በመጨረሻም የማንቸስተር ዩናይትዱ አጥቂ ሜሰን ግሪን ዊድ የተከሰሰበት የወንጀል ክሶች በሙሉ እንዲቋረጡ ተደርጓል ሲሉ ፖሊስና አቃቢያን ህጎች ሐሙስ እለት በሰጡት መግለጫ አስታውቀዋል። ከአሁን በኋላ የአስገድዶ መድፈር እና የጾታዊ ጥቃት ሙከራ ክስ እንደማይመሰረትበትም ገልጸዋል። እንደ አውሮፓውያኑ በጥር 2022 የአስገድዶ መድፈር ሙከራ አድርጓል ተብሎ በቁጥጥር ስር ውሎ ምርመራ የተጀመረበት ግሪንውድ በጥቅምት ወር በይፋ ክስ ተመስርቶበት ጉዳዩን ሲከታተል ቆይቷል። ከዚሁ ጋር በተያያዘ በማንቸስተር ዩናይትድም ታግዶ ነው የቆየው። ቁልፍ ምስክሮች ከጉዳዩ መውጣታቸውንና አዳዲስ ወንጀሉን የሚያስረዱ ማስረጃዎች ማግኘት አለመቻሉን ጠቅሶ ክሱን ማቋረጡን አቃቤ ሕግ ቢያስታውቅም የተጫዋቹ ክለብ ዩናይትድ በበኩሉ በግሪንውድ ጉዳይ ላይ ቀጣይ ውሳኔ ከመስጠቱ በፊት የራሱን ሂደት እንደሚያካሄድ አስታውቋል። ሂደቱ እስኪጠናቀቅ ድረስ ምንም አይነት አስተያየት አንሰጥም ሲልም ክለቡ ባወጣው አጭር መግለጫ ይፋ አድርጓል። የክስ ሂደቱ መቋረጡን ተከትሎ የ21 አመቱ ተስፈኛ አጥቂ ግሪንውድ በሰጠው መግለጫ ይህ ጉዳይ በማለቁ አሁን እፎይታ ተሰምቶኛል። እናም ቤተሰቦቼን፣ የምወዳቸውን ሰዎችና ጓደኞቼን ላደረጉልኝ ድጋፍ ላመሰግናቸው እወዳለሁ። በዚህ ጊዜ ምንም ሌላ ተጨማሪ አስተያየት አይኖረኝም ብሏል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ እንግዲህ አመሰግናለሁ። ለምሽቱ ወደ ያዝንላችሁ የመጨረሻ መሰናዱ እንሄዳለን። ሰዋሰው የኢትዮጵያ ሙዚቃ ስርጭትን ለማዘመን በቅርቡ ስራ የጀመረ አገልግሎት ነው። ስለ አገልግሎቱ ጥንስስና የወደፊት እቅዶች ለማወቅ በሰዋሰው መልት ሚዲያ የሙዚቃ ክፍል ኃላፊ የሆነው ሀብቱ ነጋሽን ከጥቂት ሳምንታት በፊት በስልክ መስመር አግኝተነዋል። በመቀጠል ይቀርባል። የተቋቋመበት አለማ ክሬቲቭ ኪንግደን የሚባል ፕሮጀክት ስር የሆነ ክሬቲቪቲን ሪዋርድ ለማድረግ ኢትዮጵያ ውስጥ ያለውን ወጣቱን ጄኔሬሽን ኢምፓወር ለማድረግ የመጣ ካምፓኒ ነው። በሙዚቃ ተጀመረ እንጂ ብዙ ፕሮፌሽኖች ውስጥ የሚገባ ክሬዲቪቲ ሪዋርድ ለማድረግ የመጣ ትልቅ ድርጅት ነው ማለት ነው። አሁን ስራችሁን የጀመራችሁት በሙዚቃው ዘርፍ ነው። አገልግሎታችሁ የኢትዮጵያን ሙዚቃ ስርጭት ሆነ ህትመት በማዘመን ረገድ የሚያመጣው አዲስ ነገር ምንድን ነው? መጀመሪያ በሙዚቃ የጀመርንበት ምክንያት ሀሳብ እንደ ዜማ ሲተላለፍ ከምንም ነገር በላይ ፓወርክ ስለሆነ ሰውን ፓወርክ አለብን ከሙዚቃውን ጀመር ብለን ነው። የተጎዳ ኢንዱስትሪ ስለሆነ ከዛን ጀምር ብለን አስበ የጀመር ነው። ከዚህ በፊት የነበረውን የሙዚቃ ኢንዱስትሪ ደግሞ ታውቁት አላቸው። ኦልሞስት የለም በሚባል ደረጃ ያለን የሙዚቃ ኢንዱስትሪ ለማንቀሳቀስ ዩትብ ቻናል ዲፔንደንት የሆነውን የሙዚቃ ኢንዱስትሪ ከዛ ጥገኝነት አላድገ በራሱ ችሎ እንዲቆም ለማድረግ የመጣ አካፋሪ ለሰራ ሰው ሁሉ ሪዋርድ የሚያደርግ ሙዚቃ ውስጥ ያለውን ክሬቲቪቲን የሚያከብር እና ለዛም ደግሞ ዋጋ ያወጣል ብሎ ለነቅሰ ተዘጋጅቶ የመጣ ነው። እርሶም እንደሚያውቁት የሙዚቃው ኢንዱስትሪ የራሱ የሆነ ተግዳሮት ያሉት የህትመት ጉዳዮችም ከአንደኛው መብት ከአንደኛው ጋር ስለሚገናኙ ያን የማሳመን ሂደቱ ምን ይመስል ነበረ? ማሳመኑ ቀላል ነበር፣ ምክንያቱም አርቲስቶቹ በዚህ ሰዓት የሚፈልጉት ነገር በሚፈልጉት ሰዓት ስላገኙት፣ ኦልሞስት ሁሉም ተራቅሞ ተስፋ ቆርጦ የነበረበት ሰዓት የመጣ ካምፓኒ ስለሆነ ለማሳመኑ ብዙ አልወሰደብንም። እነሱም አንደርስታንድ ሳያረጉት ስለነበርና ይህንን ሲጠብቁ ስለነበረ ሁሌም አዲስ ነገር ሲመጣ የሚያጋጥመው ሬጅስታንስ ይኖራል። ግን ብዙም አልወሰደብንም። የምንሰራበት መንገድ ደግሞ ሙሉ ለሙሉ ደስተን ነው እየሰራ ነው ያለነው። ከየትኞቹ የሙዚቃ ሰዎች ጋር አሁን ውሎችን ተፈራርማችኋል? ያው ሁሉንም መጥቀስ ባንችልም እንደው አባይት የሚባሉትን ለመጠቃቀስ ያክል አስተማሪ ፐርሰንት የሚደርሱ ኢትዮጵያውያን አርቲስቶች ጋር ከፈራማና ሙዚቃ ኢንዱስትሪ ጋር ጋር ሁሉንም ጋር ርቲስ ለመስራት ነው የመጣ ነው። ሙዚቃ እስከሆነ ድረስ ከሁሉም ጋር ለመስራት ነው። ምሳሌ መጥቀስ ካስፈለገም እንግዲህ ከቴዲ አፍሮ ጀምሮ አብነት አለ አብነት አጎናፍር እያሉ ይቀጥላሉ። ብዙ ናቸው። ከወጣቶቹ፣ ከአንጋፋዎችም አሉ ማለት ነው። ይሄ አገልግሎት ለሙዚቀኞቹ ፋይዳ እንደሚኖረው ነግረውናል። ለአድማጭ ውስጥ ለኢትዮጵያ ሙዚቃ አፍቃሪያን የሚተወው መልካም ነገር ምንድን ነው? በውጭ በስፖቲፋይ የሚባል እናንተ ሀገር ስፖቲፋይ የሚባል ሙዚቃ የሚያገኝበት የፈለጉትም ሙዚቃ ያለ ሊሚት የሚያገኝበት ፕላትፎርም አለ። ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር የለም። አሁን ሙዚቃ እየወጣ ያለው በዩቲዩብ ነው። ዩቲዩብ ደግሞ አክሰብና አክሰብን አደለም ያው አጠራጣሪ ነው። የኛ ፕላትፎርም ግን ሙዚቃና ሙዚቃን ብቻ ትኩረት አድርጎ የሚሰራ በስነሳላ አርቲስቶችን ተጠቃሚ የሚያደርግ አዳዲስ ሙዚቃዎችን የሚያወጣ የትም ቦታ የማይገኙ ሙዚቃዎችና ኦሪጂናል የሆኑ ሙዚቃዎችን ጠየቅ ቶሎ ቶሎ አሁን ከዚህ በፊት እንደምናውቀው በአመት ሁለት አልበም ሶስት አልበም ሳይሆን ፕላናችን በሳምንት ሁለት አልበም ለማውጣት ሰው ወደ ክሬቲቪቲ እንዲያተኮር እንደ ወጣትማት ደግሞ ፕሮዳክቲቭ የሆነ ኤጁን ቶሎ ቶሎ ሰጥቶ የሚገባውን ያህል አልበም ሰርቶ ለተጠቃሚ እንዲያደር ቆንጆ ቆንጆ ፊልተር የሰጠው ሙዚቃዎችን ደግሞ ተጠቃሚዎቹ እንዲያገኘ ያደርጋል። ይሄ ከሌላው ዲዛይን ይኖረዋል ማለት ነው። በወንዶች መቃ በሚባል ዋጋና በማስታወቂያ አማራጭ፣ ሁለት አማራጭ ነው ያለን፣ ባይገ ሰብስክሪፕሽን ቤዝ እና የማስታወቂያ አማራጭ። ይሄ የሙዚቃ ስርጭት እና የሙዚቃ ህትመት ከፍተኛ የሚባል የኢንተርኔት ዝርጋታን የሚሻ አይነት ነው። ኢትዮጵያ ውስጥ ደግሞ ያለው የኢንተርኔት ሽፋን ከሌሎች ሀገራት ጋር ሲነጻጸር ገና አዳጊ ነው። አነስተኛም ነው ማለት ይቻላል። ይሄ ለእናንተ ስራ የሚተውን ተግዳሮት እንዴት ለመቅረፍ አስባችኋል? አሁን ባለው ዳታ ኢትዮጵያ ውስጥ ከሀያ ዘጠኝ ሚሊዮን በላይ ኢንተርኔት ተጠቃሚ ያለባት አለ ኢትዮጵያ። አሁንም ደግሞ ሙዚቃ እየሰማ ያለውም ሰው በዩቲብ ነው ያለው ብቸኛው አማራጭ። በዩቲብም ሆኖ ከደረሰው ኢንተርኔት ሳማ አክሰስ አለው ማለት ነው። ፕሮብሌም የሆነ ያለን አንገምትም። ኢትዮ ቴሌኮምም ደግሞ ተደራሽነት እያሰፋ ስለመሄድ ሀያ ዘጠኝም ትልቅ ቁጥር ነው። በቅርቡ ሀምሳ ስልሳ ሚሊዮን እንደሚሆን ደግሞ እናምናለን። ቀደም ብለው ጠቃቅሰውልኛል ከሙዚቃው ባሻገርም በተለያዩ ወጣቶችን በሚመለከቱ ሌሎች መርሃ ግብሮች ውስጥም ተሳትፎ እንደሚኖራችሁ ጠቆም አድርገዋል። ምን አይነት ምን አይነት ዘርፎች ውስጥ ነው የእናንተን አገልግሎት ዳግም ልናየው የምንችለው? ምንም አይነት ክሬቲቪቲ ያለበትን እንዲስም ሰፖርት ለማድረግ ነው የመጣው። አሁን ቅርብ ጊዜ ግላዎች ከሚደረጉት መሀል ፖድካስት፣ ኦዲዮ ቡክ፣ ፊዚካል ቡክ፣ ዲጂታል ቡክ እያሉ ይሄዳሉ። እነዚህ አሁን የቅርብ ጊዜ በሁለት ሰው በሶስት ሴሉስ ላንች የሚደረጉ ፕሮጀክቶች ናቸው። ከዛ በኋላ ግን በአይቲ ኢንጂኒሪንግን አርክቴክቸርም እየተባለ ይቀጥላል ማለት ነው። እጅግ በጣም አመሰግናለሁ አቶ ሀብቱ ሰዋሰው ሰው ስለተሰኘው አዲስ የሙዚቃ ህትመትና ስርጭት አገልግሎት ስለነገሩን በጣም አመሰግናለሁ። መልካም እድል ግጠማችሁ። አሜን አሜን፣ አመሰግናለሁ። ሰዋሰውን ሰውን በአፕስቶርም በጉግል ፕሌይም፣ አፕስቶር ላይ ሰዋሰው ሚዚክ፣ ጉግል ፕሌይ ላይ ደግሞ ሰዋሰው ያብለው ማግኘት ይችላሉ። አዳዲስ ሙዚቃዎ ጠይቀን አይገኛሉ ማለት ነው። እናመሰግናለን። ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በነገራችን ላይ ከሰኞ እስከ አርብ በዋነኝነት እንዲሁም ደግሞ ቅዳሜና እሁድ ደግሞ በመዝናኛው ዘርፍ ጋቢና ቪኦኤ ወጣቶችን የሚመለከቱ መሰናዶዎችን ያቀርባል። እንድትከታተሉና ሀሳቦቻችሁን ደግሞ በማህበራዊ መገናኛ አውታሮቻችን በኩል እንድታደርሱን እንጋብዛለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማለ ደግሞ በድምፅና በምስል ምህንድስናው እስካሁን ድረስ አብሮን ቆይተዋል። መልካም ሁላችሁ መልካም የሳምንት ጅማሪ ሁላችሁ